መዝሙር ዘጠና ሶስት እግዚአብሔር እግዚእ መስተበቅል እግዚአብሔር መስተበቅል ገሃደ ተለዓለ ዘይኩንና ለምድር ፍድዮም ፍዳ ሆሙ ለእቦያን እስከ ማእዜኑ ሃጠኣን እግዚኦ እስከ ማእዜኑ ይዚሃሮ ሃጠኣን ይትዋሰኦ ወይ ነቦ አመጻ ወይ ነቦ ኵሎሙ ገበርታ መጻ ወአህሰሩ ህዝበከ እግዚኦ ወሳቀዩ ርስተከ ወቀተሉ እቤረ ወእጓለ መውታ ወቀተሉ ፈላሴ ወይ ቤሉ እየሬይ እግዚአብሔር ወኢየ አምር አምላከያ እቆብ ለብዉ አብዳን ህዝብ አብዳን ኪየ ማይዝየ ይጠቡ ዘተከላፉ ለእዝን ይሰምኑ ወዘፈጠራሆ ለአይን እይርየኑ ዘይጌስጾሙ ለሃይዛብ ይዛለፍኑ ዘይምህሮሙ ለሰብ ጥበበ እግዚአብሔር የአምር ህሊና ሆሙ ለጠቢባን ከመከንቱ ውእቱ ብፁእ ብእሲ ዘአንተ ገሰጽኮ እግዚኦ ወዘመሃርኮ ህገከ ከመይት ጋስ መዋይለ እኩያት እስከይት ከረይ ግብ ላሃጣን እስመ እይገድ ፎሙ እግዚአብሔር ለሕዝቡ ወእይሃድ ጎሙ ለርስቱ እስከይ ገብ ፍትህ ለዘይ ጸድቅ ወኩል ሎሙ ርቱ ኣነ ልብ ለኪያሃ ቦሙ መኑ ይትዋስ አኒ በእንተ እኩያት نو يتقوى مني بنتا قبرتا عمسا سوابا اكوك زيابير زارد اني هكا كما زمع دارات نفسية وستسيوال وصوابا ابيا ديسا اجريا مهراتك اكزيوه رد عني اكزيوه بكّم مبزها ماما نزو نعزوتك استفسها لنفسية وإيتك ومكة من ورامسة زي فتر صاما دبت إزاز ወይ ንእዋ ለነፍሰ ጻድቅ ወይ ኮንን ደመ ንጾሃ ወኮነን እግዚአብሔር ጸወንየ አምላኪየ ወረድኤተ ተስፋየ ወይ ፈዲ ሎሙ እግዚአብሔር በከመ እከዮሙ ወያጠፍኦሙ እግዚአብሔር አምላከና